ዓለም አቀፉ የውሃ ኃይል ጉባኤ በአፍሪካ አህጉር የመጀመሪያ ጉባኤውን እያካሄደ ነው። የሰው ልጅን በጋራ እየተፈታተኑ ለሚገኙ የውሃ፣ የኃይል፣ የድህነት፣ የአየር ንብረት ለውጥና የመሳሰሉ ውስብስብ ችግሮችን መፍቻ አንድ ዘዴ የውሃ ኃይል ወይንም የሃይድሮፓወር ሊሆን እንደሚችልም ተገልጧል። ጉባኤው በአፍሪካ ምድር መካሄዱ ለአህጉሪቱ ብዙ ጥቅም ያስገኛል ሲሉም የኢትዮጵያ የውሃ የመስኖና የኤሌክትሪክ ሚኒስትር ተናግረዋል። መለስካቸው አማሃ ነው፣ ዝርዝሩን ከአዲስ አበባ ያላከልን። ወርልድ ሃይድሮ ፓወር ኮንግሬስ በሚባል የሚታወቀው ይህ ስብሰባ እንደ አውሮፓውያን ዘመን አቆጣጠር የ2017 ጉባኤውን ለመጀመሪያ ጊዜ በአፍሪካ ምድር በአዲስ አበባ የመንግስታቱ ድርጅት የስብሰባ ማዕከል እያካሄደ ይገኛል። ይህን በየሁለት ዓመት የሚካሄድ ጉባኤ ዛሬ ረፋዱ ላይ ሲከፈት ንግግር ካደረጉት መካከል በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ተጠዋዋቂ ዋና ጸሐፊ ዶክተር አብደላ ሐምዱክ አስተማማኝና ዘመናዊ የኃይል አገልግሎትን ለሁሉም ለማዳረስ የሚቻለው በተሻለ ሁኔታ በተሳሰረ ዓለም ብቻ ነው ብለዋል። በኋላም በተጠራው ጋዜጣዊ መግለጫ የኢንተርናሽናል ሃይድሮፓወር አሶሲሽን ወይንም የዓለም አቀፉ የውሃ ኃይል ማህበር ፕሬዚዳንት ኬን አዳምስ እንዳሉት ይህ ጉባኤ በየሁለት ዓመቱ ሲካሄድ ባለ ድርሻዎችን ሁሉ በአንድ ስፍራ በማሰባሰብ ዓለም የተጋረጠባትን ልዩ ልዩ ፈተናዎች መፍትሄ ለመሻት ይሞክራል። ሃይድሮፓወር ወይም የውሃ ኃይል ደግሞ የመፍትሄው አንድ አካል ሊሆን እንደሚችል ጠቁመዋል ሁላችንንም በጋራ የተደቀኑብን የውሃ ጥራትን የኃይል የድህነት የአየር ንብረት ለውጥና የመሳሰሉ ውስብስብ ችግሮቻችንን ለመፍታት አንድ ዘዴ ከውሃ የሚገኝ ኃይል ወይም ሃይድሮፓወር ሊሆን ይችላል ይሁንና የውሃ ኀይል አንዱና ዋና ጠባዩ ሥርዓቱን አቅዶ አልምቶ ሥራ ላይ ለማዋል በእጅጉ ስብስብ ሂደት መሆኑ ነው። ከዚህ ጥቅም የሚያገኝ ሁሉ ይተባበር ዘንድ ግድ ይለዋል። የመንግሥታቱ ድርጅት ዋና ጸሐፊ ዘላቂ ኀይል ለሁሉም ወይንም ሰስተነብል ኤነርጂ ፎር ኦል ልዩ ተወካይ ምስዝ ራሽል ኬይት በበኩላቸው የኃይል ምንጭና አጠቃቀምን በተመለከተ ዓለም ወደ አዲስ ስርዓት መሸጋገር እንዳለባት በአሁኑ ጊዜ አጠቃላይ ስምምነት ተገኝቷል ብለዋል። እንዲያውም ንጹሕ ወደ ሆነ የኃይል ምንጭና አጠቃቀም ስርዓት የመተላለፉ ጉዳይ አስቸኳይነቱ በሁሉም የዓለም ሀገሮች ዘንድ ስምምነት የተደረሰበት ወቅት መሆኑን ይጠቁማሉ። የነበረው ስርዓት ወደ አዲሱ ሲሸጋግርም የተደራሽነቱ መጠን በእጅጉ መስፋት እንዳለበትም ያመለክታሉ። ምጣኔ ሀብታችንን ለማሳደግ አስተማማኝና ውድ ያልሆነ የኃይል ስርዓት ያስፈልገናል። ይህ የኃይል ስርዓት ተደራሽነቱ ለሁሉም መሆን ይኖርበታል። ምክንያቱም አሁንም በዓለማችን አንድ ቢሊዮን ህዝብ ያም ማለት ከዓለም ሰዎች ከሰባት አንዱ የኤሌክትሪክ ኃይል አያገኙምና ነው። ከዚህ ጉባኤ የሚጠበቀው ምንድን ነው ለሚለው ጥያቄ ምላሽ የሰጡት የኢትዮጵያው የውሃ የመስኖና ኃይል ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ነበሩ። በሃይድሮፓወር ወይም በውሃ ኃይል ዙሪያ የሚካሄደውን ውይይት ይበልጥ ያሰፋዋል ይላሉ ሚኒስትሩ በተለይም የታዳሽ ኃይሎችን በማልማት የዚህ ኃይል ከቅርብ ዓመታት ወዲህ ያሳየውን እድገት የአየር ንብረት ለውጥን በተመለከተ የሚኖረው ተዋጽኦ ምን ሊሆን እንደሚችልና በመሳሰሉት ጉዳዮች ላይ ከተለያዩ የዓለም አገሮች የሚመጡ ልሂቃን የሚያደርጉት ውይይት እጅግ ጠቃሚ ውጤት ይኖረዋል ብለዋል። ለመጀመሪያ ጊዜ ይህ ጉባኤ ወደ አፍሪካ ምድር መምጣቱ ደግሞ ዌኒት ካምስ ሂር ኢን አፍሪካ ፎር ዘ ፈርስት ታይም ይህ ጉባኤ ወደ አፍሪካ ለመጀመሪያ ጊዜ መምጣቱ ለአፍሪካ ባለሙያዎችና ውሳኔ ሰጪዎች ትልቅ ዕድል ይከፍታል። ከጉባኤው ሃይድሮፓወር ወይም ከውሃ የሚገኝ ኃይል ለዓለም አቀፉ የኃይል ምንጭ ምን ያህል ግብዓት እንዳለው መማር ብቻ ሳይሆን በዚህ ዘርፍ ልማትን ለማራመድ አዲስ እንቅስቃሴንም ይፈጥራል። እንደተባለው በአሁኑ ጊዜ ከዓለም ሕዝብ መካከል አንድ ቢሊዮን የሚሆነው የኤሌክትሪክ ኃይልን የሚያገኝ አይደለም። ከእነዚህ መካከል ደግሞ 600 ሚሊዮኑ አፍሪካውያን ናቸው። ይህን ጉባኤ ኢንተርናሽናል ሃይድሮ ፓወር፣ የአፍሪካ ህብረት፣ የአፍሪካ ኢኮኖሚክ ኮሚሽን፣ የዓለም ባንክ ቡድን፣ የአፍሪካ ልማት ባንክና የኢትዮጵያን መንግስትን ጨምሮ ብዙ አካላት በጋራ አዘጋጅተዋል። ጉባኤው ለሚቀጥሉት ሁለት ቀናት በሥራ ላይ ይቆያል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ free